ይህ የአሜሪካ ድምጽ ራዲዮ ጣቢያ ነውበሁ በት ና በሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ሐምሌ 6 2013 ዓ ም ዝግጅታችን ጀመረ። የትግራይ እናቶች ዘመቻ የሚል ስያሜ በተሰጠው ዘመቻ ኮረምና ላማጣን በቁጥጥር ስር ማድረጋቸውን የትግራይ ክልል ፕሬዝዳንት አማካሪ አቶ ጌታቸው ረዳ ለአሜሪካ ድምፅ ተናገሩ። በሌላ በኩል የአማራ ሕዝብ የማንነትና የወሰን ጥያቄ እያነሳ ሲታገልባቸው የቆዩትን ራያ አላማጣና ኮረም አካባቢዎችን ህወሀት በድጋሚ ወሯል ሲል የአማራ ክልል መንግስት ባወጣው መግለጫ አስታወቀ። በተጨማሪም ወልቃይት ጠገዴ፣ ሴቲት ሁመራ በተለይም ጠለምትና አካባቢውን ለመያዝ አሁናዊ ሙከራ እየተደረገ ነው ሲል አክሏል። በአስር ሺዎች የሚገመቱ የአላማጣ ዋጃና ጥሞጋ አካባቢ ነዋሪዎች ደግሞ ወደ ቆቦና ወልዲያ ከተሞች ሸሽተው መሄዳቸውን ነዋሪዎች ለአሜሪካ ድምጽ ገልጸዋል። እነዚህንና ሌሎች ዘገባዎችን በምሽቱ ቅንብራችን ታዳምጣላችሁ። ጤና ይስጥልኝ። እንደምናመሻችሁ፣ ክቡራን አድማጮች የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ንጉሱ ታምሬ ስርጭቱን ያቀናብርልናል። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አሃዱ ራዲዮ 943 ላይ እንገኛለን። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። እንደምናመሻችሁ አድማጮች ዜናውን የማሰማችው ቆንጅ ይታየነኝ። አሉላ አባነጋ በሚል የሰየሙትን ዘመቻ ተከትሎ የትግራይ እናቶች ዘመቻ በሚል አዲስ ስያሜ በደቡብና ምዕራብ ትግራይ በጀመሩት አዲስ ዘመቻ ተወረዋል ያሏቸውን የትግራይ መሬቶች በማስመለስ ኮረምና አላማጣ ከተሞችን በቁጥጥር ስር ማስገባታቸውን የትግራይ ክልል ፕሬዚደንት አማካሪ አቶ ጌታቸው ረዳ ተናገሩ። አቶ ጌታቸው በሳተላይት ስልክ ከአሜሪካ ድምፅ ጋር ባደረጉት ቃለ ምልልስ እንዳሉት የተካሄደ ያለውን ውጊያ ሆን ብለው ከአማራ ሕዝብ ጋር ለማስተሳሰር እየሞከሩ ያሉ ቡድኖች የአማራ ሕዝብ ሴቶችና ልጃገረዶች ከመድፈር፣ እናቶች ከመግደል፣ የውጭ ወራሪ በማስገባትና ንብረት ከማዘረፍ ጋር የሚያያዝ ክብር የለውም ብለዋል። በአሁኑ ሰዓትም በደቡብና ምዕራብ ትግራይ ውጊያው የቀጠለ መሆኑን ገልጸዋል። በሌላ በኩል ህወሀት ያለ የሌለ ኃይሉን ተጠቅሞ በክልላችን ላይ ወረራ ፈጽሟል ያለው የአማራ ብሔራዊ ክልላዊ መንግስት ጀመርነው ነው የህልውና ትግል። ተፈጥሯዊና ታሪካዊ መብታችንን እናረጋግጣለን ሲል ለሚመለከታቸው ሁሉ ጥሪ ያቀረበ የአማራ ህዝብ የማንነትና የወሰን ጥያቄ እያነሳ ሲታገልባቸው የቆዩትን ራያ አላማጣና ኮረም አካባቢዎች ህወሀት በድጋሚ ወሯል በማለትም ነው የክልሉ መንግስት በመግለጫው ያሰፈረው። የኢትዮጵያ መንግስት የወሰደውን የተናጠል የተኩስ አቁም ውሳኔ ተከትሎ ህወሀት የሚያደርገውን እብሪተኛ እንቅስቃሴ መሰረት በማድረግ የማያዳግም እርምጃ እንዲወሰድ በአጽንኦት እናሳስባለን ብሏል መግለጫው። መጽሔት ክፍለ ጊዜ የሚቀርቡ ወቅታዊ ሁኔታዎችን የተመለከቱ ዝርዝር ዘገባዎች ይኖሩናል። በሌላ ዜና በትግራይ ክልል ላለፉት ስምንት ወራት ከተካሄደው ግጭት ተከትሎ በአሁኑ ጊዜ በሀገሪቱ ዙሪያ በሺዎች የተቆጠሩ የትግራይ ተወላጆች በብሔረሰብ ማንነታቸው ኢላማ ተደርገው እየታሰሩና የንግድ ድርጅቶቻቸው እየተዘጉ መሆኑን አሶሺየትድ ፕሬስ እማኞቹን ጠቅሶ ዘግቧል። እስሩ የተባባሰው ባለፈው ወር የትግራይ ኃይሎች ወደ ክልሏ መዲና ወደ መቀሌ መገስገሳቸውንና የኢትዮጵያ መንግስት የተናጠል ተኩስ አቁም አድርጎ ወታደሮቹ ሲወጡ የትግራይ ኃይሎች የያዟቸውን በሺዎች የተቆጠሩ ወታደሮች ካሳዩ በኋላ ነው ሲል ዘገባው አክለዋል። ጦርነቱ በጀመረበት ወቅትም የትግራይ ተወላጆች በብዛት እየታፈሱ ነበር ያለው ዘገባው ሜሮን አዲስ የተባሉ ጠበቃ እስሩ ሙሉ በሙሉ ማንነትን መሰረት ያደረገ ነው ማለታቸውን ጠቅሷል። ዘገባው አክሎም የ32 ዓመቷ ጠበቃ ሜሮን አዲስ ለትግራይ ሕዝብ ለምግብና ለሌላም እርዳታ የሚውል ገንዘብ ሲያሰባስቡና በክልሉ ሲቪሎች ላይ ስለሚደርሰው ስቃይ በግልጽ ሲናገሩ እንደነበረ ገልጸውልኛል ብሏል። አያይዞም እንደ አውሮፓውያን አቆጣጠር ሰኔ 28 ቀን ሁለት የደንብ ልብስ ያለበሱ ፖሊሶች መኖሪያ ቤታቸው ሄደው ጦር መሳሪያ ደብቀሻል እንዳሏቸውና ከዚያም ብዛት ያላቸው የደንብ ልብስ የለበሱ ፖሊሶች ገብተው ማዘዣ ሳያሳዩኝ ቤቴን በርብረዋል ማለታቸውን ኤፒ ጨምሮ አውስቷል። በፍተሻው መሳሪያ ሳያገኙ ሲቀሩ ወደ ፖሊስ ጣቢያ ወስደውኝ፣ የትግራይ ኃይሎችን ትደግፊያለሽ፣ በማህበራዊ መገናኛ የጥላቻ ንግግር ታሰራጫለሽ ብለው ወነጀሉኝ ማለታቸውንም ኤፒ ጨምሮ አክሏል። አንድ ሳምንት በኋላ እንደተለቀቁ መናገራቸውን ነው ዘገባው የጠቀሰው። በስር ላይ በቆዩበት ወቅት በርካታ የታሰሩ የትግራይ ተወላጆችን ማግኘታቸውን መግለጻቸውን የኤፒ ዘገባ አመልክቷል። አሶሽትድ ፕሬስ አስከትሎም ባለፈው ሳምንት የተለቀቀ ሌላ ታሳሪ ከአዲስ አበባ ዳርቻ በሚገኝ ማዕከል በርካታ የታሰሩ የትግራይ ተወላጆች ያሉ መሆኑን ገልጾልናል ሲል ጠቅሷል። የኢትዮጵያ መንግስት የጸጥታ ባለስልጣናት የትግራይ ተወላጆች በጅምላ እየታፈሱ ነው የሚለውን በይፋ አላመነም ያለው የኤፒ ዘገባው፣ ይሁን እንጂ የፌዴራል ፖሊስ ቃል አቀባይ ጄላን አብዲ ምላሽ ለማግኘት ጠይቆ መልስ አለማግኘቱን አክሏል። ሆኖም ፌዴራል ፖሊስ ለአዲስ ስታንዳርድ በሰጠው ቃል ዜጎችን በብሔረሰብ ማንነታቸው ፈርጀን አናስርም ማለቱን ጨምሮ ጠቅሷል። የኢትዮጵያ የሰብአዊ መብቶች ኮሚሽን በትግራይ ክልል ካለው ሁኔታ ጋር ግንኙነት አላቸው በሚል ጥርጣሬ የሚታሰሩ የትግራይ ተወላጆችና የሚዲያ ሰራተኞችን ጉዳይ እየተከታተለ መሆኑንና እንዲህ ያለው እርምጃ በሕዝቡ ዘንድ በብሔረሰብ ማንነት የመፈረጅ ስጋትን ያባብሳል ሲል ኮሚሽኑ ባወጣው መግለጫ እንዳመለከተ ዘገባው ጨምሮ ጠቅሷል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት የትግራይ ክልልን የሰብአዊ መብቶች ይዞታ የተመለከቱ ውሳኔዎችን ማሳለፉ ተገለጸ። በ20 አባላት ድጋፍ፣ በ14 ተቃውሞና በ13 አባላት ድምፀ ተአቅቦ ባለፈው ውሳኔ በትግራይ ክልል ግጭቱ በጥቅምት ወር መጨረሻ ከተቀሰቀሰ በኋላ በሁለቱም ወገኖች ተፈጽመዋል የተባሉት እጅግ አስከፊ የሰብአዊ መብት ጥሰቶችና በደሎች እንዲሁም የዓለም አቀፍ ህግና ዓለም አቀፍ የስደተኞች ጉዳይ ህግ ጥሰት ሪፖርቶች በጥልቅ አሳስበውናል ብሏል የኤርትራ ወታደሮች በአፋጣኝ ማረጋገጥ በሚቻል መንገድ ከትግራይ ክልል እንዲወጡም ጠይቋል አድራጎቱን በመፈጸም ተጠያቂዎች የሆኑት በኃላፊነት እንዲያዙ አሳስቧል አያይዞም ተጠያቂነትን ለማረጋገጥ የሚጠቅሙ ማስረጃዎች በሚገባ መያዝና መጠናት ያለባቸው መሆኑን የሰብአዊ መብት ምክር ቤቱ ጠይቋል። ምክር ቤቱ ባሳለፈው ውሳኔ ሁሉም ወገኖች ዓለም አቀፍ ሰብአዊ ህግጋትን የማክበርና ሲቪሎችንና ሲቪላዊ ቁሳቁስና ተቋማትን ከጥቃት የመጠበቅ ኃላፊነታቸውን እንዲወጡ ጠይቋል። ይህም የህክምና ሰራተኞችና የሰብአዊ ረዴት ሰራተኞችን በሙሉ ይጨምራል ሲል አሳስበዋል። ችግር ላይ ላሉ ሁሉ ሰብአዊ ረዴት በፍጥነት ሙሉ በሙሉ ባልተደናቀፈና ደህንነቱ በተጠበቀ መንገድ እንዲደርስ አስፈላጊው እርምጃ ሁሉ መወሰድ አለበት ሲልም የተባበሩት መንግስታት ድርጅቱ የሰብአዊ መብቶች ካውንስል አሳስበዋል። አክሎም የሰብአዊ መብት ከፍተኛ ኮሚሽነሯ በ48ኛውና በ49ኛው የምክር ቤቱ ውይይት ወቅት ስለ ትግራይ የሰብአዊ መብት ይዞታና በጋራ እየተሰራ ስላለው የማጣራት ስራ ሂደት ቀርበው በቃል መግለጫ እንዲሰጡ ጠይቋል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዩናይትድ ስቴትስ የዘር ማጥፋትና የከበደ የጥቃት አድራጎት እየተፈጸመባቸው ነው ስትል ኢትዮጵያን ጨምሮ ስድስት ሀገሮችን ወንጅላለች። ሀገሮቹ ሚያንማር፣ ቻይና፣ ኢትዮጵያ፣ ኢራቅ፣ ሶሪያና ደቡብ ሱዳን ናቸው። አሶሽየትድ ፕሬስ ያጠናቀረውን ዘገባ ኤደን ገረመው ታቀርበዋለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስተር አንቶኒ ብሊንከን ሰኞ እለት ዓመታዊ የዘር ማጥፋትና የጭካኔ መከላከል ሪፖርት ያቀረቡ ሲሆን ሚኒስተሩ ሪፖርቱ በዚህ ዓመት ለመጀመሪያ ጊዜ እንደ በርማ፣ ኢትዮጵያ፣ ቻይናና ሶሪያ ባሉ የተወሰኑ ሀገራት ላይ የተፈጸሙ የጭካኔ ድርጊቶችን በተመለከተ ቀጥተኛና ዝርዝር ጉዳዮችን ይዟል ያሉ ሲሆን አክለውም እነዚህ ቦታዎች በአጀንዳችን ላይ ያሉና በውጭ ግንኙነታችን ፖሊሲ ላይ ከባድ ፈተና የሆኑብንን ቦታዎች ይወክላሉም ብለዋል። ሚኒስቴሩ በተጨማሪም ዲፕሎማሲና የውጭ ሀገር እርዳታ እውነታውን የማፈላለግ ተልዕኮ ገንዘብና የተሳትፎ ድጋፍ እንዲሁም ይህን የመሰሉ በእጃችን ላይ ያሉ የተቀናጀ ዓለም አቀፍ ተጽዕኖና ምላሽ ለመስጠት የሚረዱ ሪፖርቶችን በማውጣት ባለው ነገር ሁሉ እንጥራለን ብለዋል። በባለፈው ጥር ላይም ብሊንከን በቻይና ዊገርና ሺንጃንግ ግዛቶች የዘር ማጥፋት ወንጀል መፈጸሙን ያረጋገጡ ሲሆን የውጭ ጉዳይ ቢሮም በቦታው የሚኖሩ አናሳ ሙስሊሞችን በማሰር ና በማንገላታት ጥፋተኛ ናቸው ብለው ባመኗቸው የቻይና ባለስልጣናት ላይ የቪዛ እገዳ ጥሎባቸዋል። በመጋቢት ወር ላይም ብሊንከን በኢትዮጵያ ትግራይ ክልል የተፈጸሙ በደሎችን የዘር ማጽዳት ድርጊቶች ሲሉ ጠርተውታል። ዩናይትድ ስቴትስም ለኢትዮጵያ ከሰብአዊ ድጋፍ ውጭ የሚደረጉ ድጋፎችን ያቋረጠች ሲሆን በተጨማሪም ኢትዮጵያ በምታደርጋቸው መከላከያ ግብይቶች ላይም አዲስ ቁጥጥር አውጥታለች። ሰኞ እለት አንድ የዩናይትድ ስቴትስ ከ ከፍተኛ ዲፕሎማት በትግራይና በበርማ ሮሂንግያዎች ላይ የተፈጸመውን ድርጊት በሰብአዊነት ላይ የተፈጸመ የጭካኔ ድርጊት አልያም የዘር ማጥፋት በሚለው ላይ የዩናይትድ ስቴትስ ውሳኔ ምን እንደሆነ ለቀረበላቸው ጥያቄ ሁለቱም እየተገመገሙ ነው፣ መረጃዎችን እያሰባሰብን የሕግ ምዘናዎችን እያደረግን ነው፣ ሁለቱም በጥልቅ እየታሰበባቸው ነው ሲሉ ምላሽ ሰጥተዋል። ነገር ግን የዘር ማጥፋት ጥበቃ ተመራማሪ የሆኑት ግሪገሪ ስታንተን ሰኞ እለት ለአሜሪካ ድምጽ በላኩት ኢሜይል የውጭ ጉዳይ ቢሮ ጠበቃዎች በሌሎች ብዙ ሀገራት የተፈጸሙ የዘር ማጥፋቶች ላይ መግለጫዎች እንዳይወጡ እየተከላከሉ ነው ብለዋል። የኢላይ ዌሲል የዘር ማጥፋትና የጭካኔ ጥቃቶች መከላከል ሀያ አስራ ስምንት ህግ በጎርጎሮ ሳያኑ ጥር ሁለት ሺ አስራ ዘጠኝ አመተ ምረት በዩናይትድ ስቴትስ የጸደቀ ሲሆን ህጉ ለጭካኔ ድርጊቶች ተጋላጭ የሆኑ ሀገራት ላይ ዩናይትድ ስቴትስ ባለማ አቀፍ ደረጃ መመዘኛ በማድረግ የመከላከልና ምላሽ የመስጠት ጥረቶቿን በተመለከተም ማሸሻያ ያስፈልገዋል። ለአሶሽትድ ፕሬስ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ኤደንን ለዘገባዋ አመሰግናለሁ። አንድ መንግስታዊ ያልሆኑ ድርጅቶችን ያሰባሰበ ቡድን ሰሞኑን ባወጣው ሪፖርት የአፍሪካ ኢኮኖሚን በተለይም ከኮቪድ-19 በኋላ ተመልሶ እንዲያድግ ለማድረግ አፍሪካ የበይነ መረብ ተደራሽነትን ማሳደግ ይኖርባታል ሲል አሳሰበ። ተሟጋች ቡድኑ እንዳመለከተው በአፍሪካ የበይነ መረብ ግንኙነት ተጠቃሚዎች ቁጥር እያደገ ቢሆንም የተጠቃሚው ቁጥር ከአምስት አፍሪካውያን ውስጥ አንድ ብቻ መሆኑን ነው የጠቆመው። በአንዳንድ የአፍሪካ መንግስታት የሚጣለው ከፍተኛ ቀረጥና በተደጋጋሚ የሚዘጋው የኢንተርኔት አገልግሎት በይነመረብ መስመሩ ላይ የሚካሄዱ የንግድ አገልግሎት ሰጪዎችን ተስፋ እያስቆረጠ መሆኑም ተመልክቷል። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይቀርብበታል። የኮቪድ-19 ወረርሽኝ በምግብ ዋጋ እና አቅርቦት ላይ ባሳደረው ተጽዕኖ ምክንያት ባለፈው የአውሮፓ ዓመት 2020 በረሃብ የተጠቁ ሰዎች ቁጥር በእጅጉ መጨመሩን የተባበሩት መንግስታት ድርጅት ትናንት አስታወቀ። በበርካታ አሰርት ባልታየ መልኩ ኪዩባ ውስጥ የተቀሰቀሰውን የተቃውሞ ሰልፍ እንደሚደግፉ የዩናይትድ ስቴትስ ፕሬዝደንት ጆ ባይደን አስታውቀዋል። ህዝቡ ሰላማዊ ተቃውሞ ማካሄድ መብቱ ነው ብለውም አጥብቀው አስገንዝበዋል። ባይደን የኪዩባ ህዝብ ከአምባገነን አገዛዝ ነፃ ለመውጣት እየጠየቀ ነው እኔ እንደሚመስለኝ እንዲህ ያለ ተቃውሞ ለረጅም ጊዜ እንዲያውም እንደ እውነቱ ከሆነ ፈጽሞ አይተን የማናውቀው ነው ብለዋል ፕሬዚደንት ባይደን በዋይት ሃውስ ቤተ መንግስት በሰጡት ቃል፣ ዩናይትድ ስቴትስ ዓለም አቀፋዊ መብቶቹ እንዲከበርለት እየጠየቀ ካለው የኩባ ህዝብ ጎን አጥብቃ ትቆማለች። የኩባ መንግስት የህዝቡን ድምፅ በኃይል ከማፈን እንዲቆጠብ እናሳስባለን ብለዋል። ህዝባዊ ተቃውሞውን የምትቀሰቅሰው ዩናይትድ ስቴትስ ነች የሚለውን የኪዩባ መንግስት ውንጀላም የባይደን አስተዳደር ውድቅ አድርጓል። በመጨረሻም በዘንድሮው የአውሮፓ የእግር ኳስ ዋንጫ ፍጻሜ ላይ የእንግሊዝ ብሔራዊ ቡድን በጣሊያን አቻው በፍጹም ቅጣት ምት የተነሳ መሸነፉን ተከትሎ፣ አድማጮች፣ ለሰዓቱ ያለው ዜና በዚሁ አበቃ። ቆንጂት ታየን ለዜናዎቹ እናመሰግናለን። ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ኸርስ በ25 ሜትር ባንድ በ1240 ኪሎ ኸርስ በ31 ሜትር ባንድ በ9485 ኪሎ ኸርስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ሐምሌ 6 2013 ዓ ም ዝግጅታችን ነው። ከኮቪድ ጋር በተያያዘ ሁለተኛ በተለይ ደግሞ ከጎንደር ጋር ባለው በተለያዩ ምክንያቶች በነበሩባት ያሳለፍናቸው ሶስት አራት ዓመታት የነበረው ወቅታዊ ሁኔታዎች ጋር ተያይዞ ሁለቱ ተደምረው የቱሪዝም እንቅስቃሴ ሞስድ ቁሟል ማለት ነው። የጎንደር ዓለም አቀፍ ቅርስ አስተዳደር አቶ ጌታሁን ስዩም ናቸው። በሁለተኛው አጋማሽ በንግድና ምጣኔ ሀብት ዝግጅታችን ሙሉን ታዳምጡታላችሁ። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ ዕለቱ አብይ ርዕስ ንለፍ። የትግራይ መከላከያ ኃይሎች፣ የአማራ ክልል ኃይሎችና የኢትዮጵያ ብሔራዊ መከላከያ ኃይሎች በአካባቢው ላሉ ሲቪሎች ጥቅምና የኢትዮጵያን ሀገራዊ አንድነት ለመጠበቅ ሲሉ ወደ ተኩስ አቁም ድርድር እንዲገቡ ጥሪያችንን በድጋሚ እናሰማለን ሲል የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት አስታውቋል። የመስሪያ ቤቱ ቃል አቀባይ ኔድ ፕራይስ ትላንት በሰጡት መግለጫ በተደራጁ ወታደራዊ ይሁን የጸጥታ ኃይሎች ወይም በውንብድና አድራጎት ላይ የተሰማሩ ክፍሎች ትግራይ ክልል ውስጥ በሲቪሎች ላይ የሚፈጸመውን የበቀል ጥቃቶችን ሁሉ አጥብቀን እናወግዛለን ብለዋል። በተጨማሪም የሲቪሎችን ደህንነት መጠበቅን ጨምሮ የታጠቁ ወገኖች ሁሉም ዓለም አቀፍ ማሳለፍ የሕግ ግዴታዎቻቸውን እንዲገዙ የዩናይትድ ስቴትስ አክላ ታሳስባለች ያሉት ፕራይስ አለም አቀፍ የሰብአዊ ህጎችን የሚጥሱና የሰብአዊ መብት በደሎችን የሚፈጽሙ ሁሉ በተጠያቂነት እንዲያዙ ሀገራቸው እንደምታሳስብ አመላክተዋል። ፕራይስ ቀጥለውም በተደጋጋሚ እየታየ ያለው የኢትዮጵያን የውስጥ ወሰኖች በኃይል ለመለወጥ የሚደረጉ ማናቸውም ጥረቶች ተቀባይነት የለውም ብለዋል። ድንበርን የመሳሰሉ ማንኛውም እንዲህ አይነት ብሔራዊ ትርጉም ያለ ያለው ጉዳይ መወሰን ያለበት በኢትዮጵያ ሕዝብ የመግባባት ንግግር እንጂ በጠበንጃ አፈሙዝ ሊሆን አይገባውም ሲሉ ተናግረዋል። ወደ ቀዳሚው ዘገባችን ስናልፍ ደግሞ አሉላ አባነጋ በሚል የተሰየሙትን ዘመቻ ተከትሎ የትግራይ እናቶች ዘመቻ በሚል አዲስ ስያሜ በደቡብና ምዕራብ ትግራይ በጀመሩት አዲስ ዘመቻ ተወርረዋል ያሏቸውን የትግራይ መሬቶች በማስመለስ ኮረምና አላማጣ ከተሞችን በቁጥጥር ስር ማስገባታቸውን የትግራይ ክልል ፕሬዝዳንት አማካሪ አቶ ጌታቸው ረዳ ገለጹ። አቶ ጌታቸው በሳተላይት ስልክ ከአሜሪካ ድምጽ ጋር ባደረጉት ቃለ ምልልስ እየተካሄደ ያለውን ውጊያ ሆን ብለው ከአማራ ሕዝብ ጋር ለማስተሳሰር እየሞከሩ ያሉ ቡድኖች የአማራ ሕዝብ ሴቶችና ልጃገረዶችን ከመድፈር እናቶችን ከመግደል የውጭ ወራሪ በማስገባትና ንብረት ከማዘረፍ ጋር የሚያያይዝ ክብር የለውም ብለዋል። በአሁኑ ሰዓትም በደቡብና ምዕራብ ትግራይ ውጊያ የቀጠለ መሆኑንም ገልጸዋል። አቶ ጌታቸው ረዳን ያነጋገራቻቸው የትግረኛ ክፍል ባልደረባችን ሳራ ፍሳሀዬ ተጨማሪ ዘገባ ታስደምጠናለች። የትግራይ ክልል መንግስት ፕሬዝዳንት አማካሪ አቶ ጌታቸው ረዳ ዛሬ ከአሜሪካ ድምጽ ጋር ባደረጉት ቃለ ምልልስ የትግራይ መንግስትና ኃይሎች ዋና ዓላማ እያንዳንዱ የትግራይ መሬት ከኤርትራ ሰራዊት ከኢትዮጵያ መከላከያ ሰራዊትና የአማራ ኃይሎች ሙሉ በሙሉ ነጻ እስኪወጣና በትግራይ ሕዝብ ላይ እየደረሰ ያለውን ግፍ ለማስቆም ነው ብለዋል። አቶ ጌታቸው በዚሁ ቃለ ምልልስ ይህንን ውጊያ ከአማራ ሕዝብ ክብርና ማንነት ጋር ለማስተሳሰር የሚሞክሩ ቡድኖች አሉ፣ እኛ ግን ከአማራ አርሶ አደር ጋር ጠብ የለንም ብለዋል። አሁንም የአማራ ገበሬ ከእርሻው አፈናቅለው በመልስና በታንክ ያልቻሉትን ትግራይን የማስገበር እንቅስቃሴ በአማራ ክብር ስም የአማራ ክብር ተነካ በሚል ቅጥፈት አሁንም አስር ሺዎችን ጦርነት እሳት ውስጥ እየማገዱ ነው። ይሄ የሚያመጣው ለውጥ አለ ብለን አናምንም። አዙስፒክ ይህንን ለመቀለበስ የሚያስችል ስራ እየሰራ ነው ያለ ነው። የኤርትራ ኃይሎች አሁንም በትግራይ መሬት ላይ እንደሚገኙ የተናገሩት አቶ ጌታቸው ሙሉ በሙሉ ለቀው እስኪወጡና ትግራይ ከፌዴራል መንግስት ማግኘት የሚገባትን ጥቅማ ጥቅሞችና አገልግሎቶች እስክታገኝ ድረስ በኃይላችን ነገሮች ወደ ነበሩበት እንመልሳለን ብለዋል። በደቡባዊ ትግራይ አካባቢ እንደሚገኙ የተናገሩት በሳተላይት ስልክ ያነጋገርኳቸው አቶ ጌታቸው ረዳ በአሁኑ ሰዓት ቀደም ሲል ባሉላ አባ ነጋ ተሰይሞ ሲካሄድ የነበረው ዘመቻ ተከትሎ የትግራይ እናቶች ዘመቻ የሚል ስያሜ በተሰጠው አዲስ ዘመቻ በራያ አካባቢ ኮረምና አላማጣ ከተሞች በትግራይ ኃይሎች ቁጥጥር ስር ውለዋል ብለዋል። ትግራይን ነጻ ለማውጣት የጠላትን ኃይል ሙሉ በሙሉ ለመደምሰስ ለመሰባበር የሚያስችል ጥቃት ትናንት ጠዋት የጀመረ ሲሆን በተለይ የአማራ ልዩ ኃይል ቴዎድሮስ አባይ አሳምነው ነው ውስጥ የተባሉ የሚጠሩ በዋናነት የትግራይ እናቶችን በመግደል ልጆቻቸውን በመርካ ነው መስቀል የሚባል ሚና ያልነበራቸው ግን በርካታ ግፍና በደል የፈጸሙ ኃይሎች ከፌዴራል ሰራዊት ጋር በመሆን ያናካል ተቋጥሮ ስለነበር ነጻ ለማውጣት የሚያስችል ማጥቃት ተጠንቷል። በዚህ ማጥቃት መሰረት ብዙዎቹ የአማራ ልዩ ኃይል ብርጌዶች ሙሉ በሙሉ ተደምስሰዋል፣ ወይ መኮንኖች ወይ ሞት እና ቁስለኛ የሆኑ ብርትነት አስረትነል። የፌዴራል መንግስት የሚባለው ሰራዊት አካላትም እንደዚሁ ተደምስሰው በርካታ የጦር መሳሪያ የትልበስ ተሽከርካሪዎች፣ በኤምፓ የሚባሉ ልበስ ተሽከርካሪዎች የአውሮፕላን መሳሪያዎችን ጨምሮ መንፎች ሁሉ በቁጥጥር ስር ያዋሉበት በሺዎች የሚቆጠሩ የጠላት ሀይል የተደመሰሰበት ውጊያ ተካሂዷል። ውጊያው አሁን ቀጥሎ ይገኛል። ከተሞች በጠላት ስር የነበሩ ኮረም፣ አላማጣ ስር ከተሞች ሙሉ በሙሉ ከጠላት ነጻ የወጡበት ሁኔታ ተፈጥሯል። በዋናነት ትግራይ እናቶች ስም የተሰየመው ዘመቻ የትግራይ እናቶች ልጆቻቸው ተገለውባቸው እነሱ ተገለው እነሱ ተሰቃይተው ግን ደግሞ ልጆቻቸውን መረ ከሆነ ተገልቀው የዚህ ዘውጥ አካል በመሆናቸው ለእነሱ ያለንን አክብሮት ለስቃቸው ያለንን ቁጭት ለመግለጽ በሚያስችል መልኩ ነው የትግራይ ናቶች ዘመቻ በሚል የተሰየመው። የትግራይ ክልል መንግስት ፕሬዚዳንት አማካሪ አቶ ጌታቸው ረዳ ከስምንት ወራት በኋላ ትግራይ ክልል እየተካሄደ ካለው ቀውስ ጋር ተያይዞ በወቅታዊና ነባራዊ ጉዳዮች ላይ ከቪኦኤ ጋር በአማርኛና በትግርኛ ያካሄዱት ቃለ መጠይቅ በነገው ምሽት ስርጭታችን ይቀርባል። ለአሜሪካ ድምጽ ሳራ ፍሳዬ፣ አሌክዛንድሪያ ቨርጂኒያ። ሳራ ፍሳሐየን እናመሰግናለን። በሌላ በኩል ህወሓት ያለ የሌለ ኃይሉን ተጠቅሞ በክልላችን ላይ ወረራ ፈጽሟል ያለው የአማራ ብሔራዊ ክልላዊ መንግስት በጀመር ነው የህልውና ትግል ተፈጥሮዊና ታሪካዊ መብታችንን እናረጋግጣለን ሲል ለሚመለከታቸው ሁሉ ጥሪ አቅርቧል። የአማራ ህዝብ የማንነትና የወሰን ጥያቄ እያነሳ ሲታገልባቸው የቆዩትን ራያ አላማጣና ኮረማ አካባቢዎችን ህወሓት በድጋሚ ይወሯዋል በማለትም የክልሉ መንግስት ባወጣው መግለጫ ላይ አስፍሯል። የኢትዮጵያ መንግስት የወሰደው የተናጠል የተኩስ አቁም ውሳኔን ተከትሎ ህወሓት የሚያደርገውን እብሪተኛ እንቅስቃሴ መሰረት በማድረግ የማያዳግም እርምጃ እንዲወሰድ በአጽንኦት እናሳስባለን ብሏል። የክልሉ መንግስት በመግለጫው የአማራ ብሔራዊ ክልላዊ መንግስት ማምሻውን ባወጣው መግለጫ ህወሓት ከአማራ ክልል ጋር በሚያዋስኑት ሁሉም አቅጣጫዎች መጠነ ሰፊ ወረራና ጥቃት እየፈጸመ እንደሚገኝ ገልጿል። የክልሉ መንግስት ለሚያደርገው የህልውና ትግል መላው የአማራ ህዝብ በጉልበትና በህይወት መስዋዕትነት አስፈላጊውን አበርክቶ ለማድረግ ራሱን እንዲያዘጋጅና የመንግስትን ጥሪ እንዲጠባበቅም የክልሉ መንግስት ጠይቋል። ህወሓት ጥቃት እየፈጸመ ያለው የኢትዮጵያ መንግስት የወሰደውን የተናጠል የተኩስ አቁም ውሳኔ እንደ መልካም አጋጣሚ በመጠቀም እንደሆነም መግለጫው አመልክቷል። ህወሓት ዓለም አቀፍ የጦርነት ህግጋትን በመጣስ ህጻናትና ሴት ልጆችን በጅምላ ጦርነት እየማገደ ይገኛል በማለትም ይወነጅላል። የአማራ ክልል ብሔራዊ መንግስት መግለጫ ህወሓት ለዘመናት የአማራ ህዝብ የማንነትና የወሰን ጥያቄ እያነሳ ሲታገልባቸው የቆዩ የራያ አላማጣና ኮረም አካባቢዎችን ዳግም በመውረር እንዲሁም ወልቃይት ጠገዴ፣ ሴቲት ሁመራን በኃይል ለመያዝ ጠለምትና አካባቢውን በኃይል ለመያዝ አሁናዊ ሙከራ ጀምረዋል በማለትም ይቀጥላል መግለጫው። በአካባቢው የሚኖሩ አማራዎችና የአማራ ክልል ተወላጆችን ፈጽሞ የማጥፋት ህልሙን እውን ለማድረግ እየተንቀሳቀሰ ይገኛል በማለት አክሏል። ይህንን አረመኔያዊ ድርጊት ዳግም ወረራ የክልሉ መንግስት በፍጹም አይቀበለውም ያለው መግለጫው በጀመር ነው፣ የህልውና ትግል ተፈጥሯዊና ታሪካዊ መብቶቻችንን እናረጋግጣለን ብሏል። በየግንባሩ የሚገኙ የሀገር መከላከያ ሰራዊት፣ የክልሉ ልዩ ኃይልና የሚሊሺያ ህዝባዊና ፖሊስና ሰላም አስከባሪ እንዲሁም አገርና ህዝብን ለማዳን የተግባር እንቅስቃሴ እያደረጉ የሚገኙ የጸጥታ አካላት ለሀገራቸው ሉዓላዊነትና ለህዝባቸው ህልውና በጽናትና በቁርጠኝነት እንዲቆሙ የክልሉ መንግስት ጥሪ አቅርቧል። በዚሁ መግለጫ ህወሓት አገርና ህዝብን ለማዋረድ የሚያደርገውን እብሪተኛ እንቅስቃሴ መሰረት በማድረግ የማያዳግም እርምጃ እንዲወስድም በአጽንኦት እናሳስባለን ሲል በአማራ ክልል መንግስት የወጣው መግለጫ አመልክቷል። አድማጮች የዚህን መግለጫ ዝርዝር በተመለከተ ከባህር ዳር እየተሰናዳ ያለው ዘገባ እንደደረሰን እናቀርባለን። ወደ ተከታዩ ዘገባችን ነው የምናልፈው። በሌላ ዜና የትግራይ ኃይል ብሎ የሚጠራው ራሱን የሚጠራው አካል አላማጣንና ኮረምን በመቆጣጠሩ አካባቢውን በስጋት ለቀው ወደ ሰሜን ወሎ የዘለቁ ተፈናቃዮች ገለጹ። በአስር ሺዎች የሚገመቱ የአላማጣ ዋጃና ጥሞጋ አካባቢ ነዋሪዎች ወደ ቆቦና ወልዲያ ከተሞች መሸሻቸውን ገልጸዋል። መስፍን አድራጌ በተከታዩ ዘገባ ዝርዝሩን ያስደምጠናል። ስሜ ቢነገር ለእኔና ለቤተሰብ ደህንነት ያሰጋኛል ያሉና ካላማጣ ቆቦ መምጣታቸውን የሚናገሩ አስተያየት ሰጭ የሰራዊቱ አካባቢውን መልቀቁን ተከትሎ እኛም ቀያችንን ጥለን መተናል ብለዋል። ከራያ መሬት ውስጥ እንደ ራያነቴ ራያ ውስጥ በነጻነት እንዳልኖር ነው እንግዲህ አሁን ተፈናቅዬ የመጣበት። ፒኤልፍም ብዙ ችግሮች ደርሶብናል። እኛ የራያ ማህበረሰብ እውቅና ይሰጠው ብለን ህገ መንግስታዊ መብታችንን ጠይቀን ነበር። መጀመሪያ እንደ ወጣቶች ተደራጅቶ ወጣቱ እውቅና ይሰጠን የራያ ማህበረሰብ የሚል ነገር ነበር ተነስቶ የነበረው ፒኤልፍም በስልጣን እያለ ጀምሮ ማለት። ስለዚህ ፒኤልፍም ይሄንን ለምን ተጠይቃላችሁ እያለ ከበፊትም ወጣቱ ወደ ስደት የወጣበት ሁኔታ አለ። ሁለት አመት ተኩል በመርሳና በቆቦ አካባቢ ተጠልሎ መጠለያ ጠይቁ እዛ ይኖር ነበር። አሁን ከዛ በኋላ ለውጡ ከተፈጠረ በኋላ እንደገና ደግሞ የአሁኑ የህግ የማስከበር እርምጃ ከተወሰደ በኋላ ከስራ የነበረው ወጣት በሙሉ ወደ ሀገሩ ገባ። ስለዚህ የሀገሩ ላይ ያለ የቲፒኤልኤፍ አገዛዝን አይፈልግም። ይህንን ስለማይፈልግ ይህንን ባለመቀበላችን ነው እንደገና አሁን የመሆኒዎች እስከ መደብደብ እስከ መታሰር ታፍነው ተወስደዋል። የት እንደደረሰ አይታወቅም። መሆኒ ላይ በሚሊሻነት ሲያገለገሉ የነበሩ ከሁለት መቶ በላይ ወጣቶች፣ የራያ ወጣቶች ተፈናቅለው ወደ አላማጣም መጥተዋል ቡም መጥተዋል። እንደገና ደግሞ መከላከያ ወዳለበት ካምፕ ላይ ተጠልለዋል። ስለዚህ እንደዚህ አይነት ነገር ስለነበር መንግስት በስቀመጠው አቅጣጫ መሰረት የተኩስ አቁምትን ሲደረግ ቦታዎቹን የመልቀቅ ሁኔታ መከላከያ ሲለቅ አብረን እየተፈናቀልን እየመጣ ነው። ምክንያቱም ዲ ፒ ኤል ኤፍ እየሰማ ነው ያለው ነገር ውስጥ ላይ የራያን ህዝብ የራያን ወጣት አላቀፈንም፣ አልደገፈንም ያል ነውን አልተቀበለም። ስለዚህ ህዝቡ ሳይሆን የሚያስፈልገን መሬቱ ብቻ ነው የምንፈልገው የሚለው መርህ ስላላቸው ከዚ አኳያ ነው እኛ አፈርተን ተፈናቅለን ያለ ጉዳት የደረሰባቸው ሰላማዊ ሰዎች ይኖሩ ይሆን? አሉ። በመሆኑም አሉ እኛ ማጣ ላይም ወደ ሶስት ልጆች ማታ ወጥቀው ተገኝተዋል ማን እንደገደላቸው አልታወቀም። የት ላይ ነው ወድቀው የተገኙት? ማለት አካባቢ ላይ በጥይት ተመተዋል። አላማጣ ውስጥ ማለት ነው፣ አላማጣ ውስጥ ነው። ከመቼ ጀምሮ ነው አካባቢውን ለቃቸው የወጣቸውት? ከትናንት ጀምሮ። ተኩስ ወይም የጦርነት ድባብ ነበሩ? አካባቢው በደንብ ነበር። ሃውጃን የትምህርት ቤት አካባቢ ላይ መድፍ ተተክሎ ከተማው ሲረበሽ ውሏል። የመከላከያ ኃይል መድፍ ማለት ነው። ከወደዛ እንደገና ደግሞ በኮረም በኩል ከባድ መሳሪያዎች ከባድ ጦርነት ድምፅ አለ። ትቤሊ በዛ እየመጣች ነው። በዚህ በጨርጨር እንደገና ደግሞ በባላ መስመር በኩል በዛም እንደዚህ ቲፒኤልኤፍ ውጊያ ጀምራለች ሙሉ በሙሉ በመሀልም በበሩተፍ ላይም ውጊያ ተጀምሯል። ይህንን ተከትሎ በብዙ ሺዎች የሚቆጠሩ የወለዱ እናቶች፣ አዛውንቶች፣ ሴቶችና ህጻናት ተፈናቅለው እኩሉ በተገኘው ተሽከርካሪ ከፊሉ በእግሩ ከሰላሳ ኪሎ ሜትር በላይ ተጉዞ ቆቦ ከተማ መግባቱን አስተያየት ሰጪው የገለጹት። ዘግይቶ በደረሰ መረጃ መሰረትም ወደ ወልዲያ ያቀነው ተፈናቃዮች ሲኖሩ ከተማ አስተዳደሩ ተፈናቃዮችን በከፍተኛ ሁለተኛ ደረጃ ትምህርት ቤት ውስጥ እንዳስቀምጣቸው በስፍራው ከደረሱ ያለማጣኗር አስተያየት ለመረዳት ያለው ሌላው ከአላማጣ ወደ ቆቦ ተፈናቅለው የመጡት አስተያየት ሰጪ ለውጡን ይደግፉ እንደነበር ጠቁመው በዚህ አቋማቸው ሊደርስባቸው የሚችለውን ጥቃት ሸሽተው መምጣታቸውን ገልጸዋል። ከአላማጣ ወደ ቆቦ የመጣ ነው። እኛ የለውጡ ደጋፊ ስለነበር ትህነግ ደግሞ የለውጡ ደጋፊ በግፍ በአፈና እና በእስር ስለሚያንገላታ ከዛ ደግሞ ሳይፈልጉ ከእድሜ በታች የሆኑ አይደለም፣ እኛ ወጣቶች ነን። ቢያንስ የሀያ ስምንት እና ከዛ በላይ እድሜ ያለን ነን። እሱ ግን እስከ ዘጠኝ እስከ አስር አመት ያላቸው ህጻናቶችም ጭምር አሰልፎ አሁን የሚታይ ነገር እየሰራ ስለሆነ ያለማጣ ገብተው የታዩ መሆኒ ገብተው የታዩ ጨርጨር ላይ ገብተው የታዩ በራያራዩ ምድር ላይ የታዩ በቪዲዮም ያሉ አሁንም ያለማጣ ህዝብ ሊመሰክል የሚችለው በጣም ህጻኖችም ስላሉ የዛ ግፍ ተቋዳሾች እንዳሆን ሰለባ እንዳልሆን መሆን ያደረገውን ድርጊት አለማጣ ላለመድገሙ ምንም አይነት መሆኒ ላይ ምንድን ነበር የተፈጠረው? መሆኒ ላይ የተፈጠረው የአማራ ተወላጅ ወደ ክልሉ እንዲገባ ፈናቅሎ ልኳል። የብልጽግና ደጋፊዎች የሆኑ ተወላጆች ደግሞ የዚ አካባቢ አስሯል፣ አስገድዶ አስታጥቋል፣ ገሏል። በአካባቢው ጦርነት ተፈጥሮ ነበር። አሁን እናንተ ስትመጣው እኛ ጋር ስንመጣ ምንም አይነት ታጣቂ መከላከያም ፌዴራልም እየወጣ ስለነበረ ሁሉም ሞቷል። የእኛ አካባቢ ታጣቂዎች የነበሩና የመሆኑ ታጣቂ መጥተው የነበሩ ግን ከመከላከያው ጋር አሁንም በትግል ላይ ነው ያለ። መንግስት አለም አቀፉ ማህበረሰብና ሰብአዊ ጉዳት ያሳስበናል የሚል አካል ይድረስልን የሚል ጥሪ ያስተላልፈዋል። እኛ አሁን የኢትዮጵያ ህዝብ፣ ኢትዮጵያ ተወላጆች በውጭ ያሉና ሌላው ቀሪ ቀለም እንዲያውቅልን የምንፈልገው እኛ ማንነታችን ስለጠየቅን በማንነታችን ምክንያት እየተንገላጣን እየተፈናቀልን እየታሰርን እየተገደልን መሆናችንን ማወቅ መቻል አለበት። እኛ የምንፈልገው መንግስት በአስቸኳይ እንዲደርስልን ነው። እንደ ማንኛውም ማህበረሰብ እኛ ህገ መንግስታዊ መብት ጠይቀን ነበር። ያ እኳ ቢቀር፣ ጥያቄያችን ባይመለስ በሰላም መኖር ነው የምንፈልገው። ተፈናቃዮቹ በአስቸጋሪ ሁኔታ ላይ እንደሚገኙ ምን የተገለጸው ምንም ነገር መጠለያ አላገኘንም። በየቤተሰብ በየቤተሰብም ያለው በየቤተሰብ ነው። በየበረንዳውም በየበረንዳው አድማጮቻችንን እናመሰግናለን። አድማጮች የሰማችሁት ዘገባዎች የዕለቱ አብይረ ዘገባዎቻችን ነበሩ። በነገው ምሽትም ዘርዘር ያሉ ዘገባዎችን አካተን ወደ እናንተ እንመለሳለን። አሁን ወደ ተከታዩ ዘገባችን እናልፋለን። ኢትዮጵያ ሁለተኛውን ዙር የኮቪድ-19 ክትባት ከነገ ጀምሮ በአዲስ አበባ ከሰኔ 9/2013 ጀምሮ ደግሞ በሁሉም ክልሎች ለመስጠት ተዘጋጅታለች። በስራ ሁኔታቸው በጣም ተጋላጭ ሊሆኑ የሚችሉት የህዝብ ማመላለሻ አሽከርካሪዎች፣ መምህራን፣ የመገናኛ ብዙሃን ባለሙያዎች፣ የባንክ ሰራተኞች እና ሌሎች በመጀመሪያው ዙር ክትባት እንደወሰዱ የጤና ሚኒስትሯ ዶክተር ሊያ ታደሰ ዛሬ ለጋዜጠኞች በሰጡት መግለጫ አስታውቃው። ተጠናቀዋል። ፀሐይ ዳምጠው ዝርዝሩን ታስደምጠናለች። በኢትዮጵያ እስከ ትናንትና ድረስ ምርመራ ከተደረገላቸው ቁጥራቸው ወደ ሶስት ሚሊዮን የሚጠጋ ሰዎች መካከል ሁለት መቶ ሰባ ሰባት ሺህ በላይ በሚሆኑት ላይ የኮሮና ቫይረስ መገኘቱን መረጃዎች ያመለክታሉ። ከሁለት መቶ ስልሳ ሁለት ሺህ በላይ የሚሆኑት ደግሞ ከቫይረሱ አገግመዋል። አሁን በቫይረሱ ተይዞ የሚገኙ ሰዎች ቁጥር 10770 ሲሆኑ እስካሁን 4343 ዜጎች በዚህ ቫይረስ ሕይወታቸውን አጥተዋል። ከሁለት ሚሊየን በላይ ዜጎች ደግሞ የመጀመሪያ ዙር ክትባት እንደወሰዱ ነው የጤና ሚኒስትሯ ዶክተር ሊያ ታደሰ የገለጹት። ዶክተር ሊያ አክለው አንደኛ ዙር የኮቪድ-19 መከላከያ ክትባት ወስደው ሶስት ወር የሞላቸው ሁሉ የሁለተኛውን ዙር ክትባት ከነገ ጀምረው መውሰድ እንደሚችሉ አብራርተዋል። ከሁለት ሚሊየን በላይ የሚሆኑ ዜጎች የመጀመሪያው ዙር ክትባት እንዲያገኙ የተደረገ ሲሆን የመጀመሪያውን ዙር ወስዶ ሶስት ወር ለሞላቸውም የሁለተኛ ዙር ክትባት መስጠት በተወሰነ መልኩ ተጀምሮ እስካሁን ወደ አርባ ሁለት ሺህ የሚሆኑ ሰዎች ሁለተኛ ዶዝ ወስደዋል። ይህንን የሁለተኛ ዶዝ ለማስቀጠል ከዚህ ቀደም በቅርቡ ይገባል ብለን በገለጽነው መሰረት በፈለግነው ፍጥነት ባይደርስም እንደገለጽነው ወደ አራት መቶ ሺህ የሚጠጋ የአስትራዜኔካ ክትባት ከጥቂት ቀናት በፊት ወደ ሀገር ውስጥ የገባ ሲሆን የመጀመሪያውን ዶዝ ስርጭትና አጠቃቀምን ታሳቢ ባደረገ መልኩ ለሁሉም ክልሎች ይሄ ሁለተኛ ዶዝ ክፍፍልና ስርጭት እየተካሄደ ይገኛል። ስለዚህ ህብረተሰቡ ይህንን በመገንዘብ የመጀመሪያውን ክትባት በወሰደበት የጤና ተቋም በመሄድ በአዲስ አበባ ከነገ ሮብ ጀምሮ እንደዚሁም በሌሎች ክልሎች ከዓርብ ሐምሌ ዘጠኝ ጀምሮ የመጀመሪያውን ክትባት ከወሰዱ ሶስት ወር የሞላቸው ሁሉ ሁለተኛውን ክትባት መውሰድ ይችላሉ ማለት ነው። በዓለም አቀፍ ደረጃ በተከሰተው የኮቪድ-19 መከላከያ ክትባት እጥረት ምክንያት ኢትዮጵያ በተባለው ጊዜ ክትባቱን ሳታገኝ ቀርታለች ያሉት ዶክተር ሊያ ሰሞኑን አራት መቶ ሺህ ዶዝ አስትራዜኒካ ክትባት ያገኘች ሲሆን በሚቀጥሉት ሳምንታት አንድ ነጥብ ሰባት ሚሊዮን ዶዝ ከተለያዩ ሀገራት በግዥና እርዳታ ወደ ሀገር ታስገባለች ብለዋል። በዚህም ተጋላጭ የሆኑ የህብረተሰብ ክፍሎች ክትባቱን ይወስዳሉ ብለዋል ዶክተር ሊያ። እንደሚታወቀው አሁን ካለው የዓለም አቀፍ የኮቪድ ክትባት እጥረት ጋር ተያይዞ ሀገራችንን ጨምሮ ሁሉም ታዳጊ ሀገራት እጥረት ያጋጠመ ሲሆን መንግስት ከአጋር አካላት ጋር በቅንጅት እና በትብብር በመስራት ተጋላጭ የሆነውንም በሂደት ቀሪው ማህበረሰብ ክፍል ደረጃ በደረጃ በክትባቱ ተደራሽ ለማድረግ አሁንም ከፍተኛ ስራዎች እየተሰሩ ይገኛሉ። ከዚህም አንጻር ተጨማሪ ክትባቶች በቅርቡ የሚገቡ ሲሆን ከዚህ ቀደም ያገኘነው የሳይኖፋርም ክትባትን በአዲስ አበባ በአስራ አንዱም ክፍለ ከተሞች ባሉ ጤና ተቋማት የተሰራጨ በመሆኑ በተለይም በስራ ባህሪያቸው ይበልጥ ተጋላጭ ለሆኑ ሰራተኞች እንደ የአውቶቡስ ሹፌሮች የታክስ ሹፌሮች፣ የሚዲያና ባንክ ሰራተኞች እስካሁን ጥቂቶቹ የወሰዱ ሲሆን በቀጣይነትም እነዚህ ተጋላጭ ማህበረሰቦች በአቅራቢያቸው ባሉ ጤና ጣቢያዎች በመሄድ በድረ ገጻችን ላይም ዝርዝር የሆኑ መስሪያ ቤቶች እናስቀምጣለን። እዛ ላይ የምትካተቱ እየሄዳችሁ ከጤና ጣቢያዎች እንድትወስዱ እናሳስባለን። እነዚህም እና በትራንስፖርት ዘርፍ ውስጥ እየሰሩ የሚገኙ ሁሉም የመንግስትና የግል ባንክ ሰራተኞች የገቢዎች እና ጉምሩክ ቢሮዎች ሰራተኞች፣ የፌዴራልና የአዲስ አበባ ፖሊስ ኮሚሽን ሰራተኞች፣ የማረሚያ ቤቶችና ፍርድ ቤት ሰራተኞች፣ የውልና ማስረጃ እንዲሁም ማዘጋጃ ቤት ሰራተኞች፣ መምህራን መምህራን ስንል ከህጻናት ማቆያ ጀምሮ በመደበኛ አንደኛ ደረጃ እስከ ሁለተኛ ደረጃ እንዲሁም ኮሌጅ ውስጥ የምታስተምሩ መምህራን ሁሉ፣ ሆቴልና ቱሪዝም አገልግሎት ሰራተኞች እና የሚዲያ ሰራተኞች ለአሁን በአዲስ አበባ በአቅራቢያችሁ በሚገኙ የመንግስት ጤና ጣቢያዎች ይሄ ክትባት የሚሰጥ መሆኑን አውቃችሁ መታወቂያችሁን በማሳየት ብቻ የመጀመሪያ ዙር ያልወሰዳችሁ ከአሁኑ ሰዓት ጀምሮ እየሄዱ መከተብ እንደምትችሉ ለመግለጽ እንወዳለን። በተለይ ዴልታ የተሰኘው የቫይረሱ ዝርያ በኢትዮጵያ አለመከሰቱን የጠቀሱት ሚኒስትሯ ህብረተሰቡ ከምንጊዜም በላይ ልጠነቀቅ ይገባል ስሉ አሳስበዋል። በኢትዮጵያ አልፋና ቤታ የተሰኙ የቫይረሱ ዝርያዎች መኖራቸው ተገልጸዋል። ወቅቱ ክረምት እንደመሆኑ መጠን የተለያዩ ወረርሽኞች እንዳይከሰቱ በትኩረት እየተሰራ ነው ሲሉ የጤና ሚኒስቴሯ ዶክተር ሊያ ታደሰ ተናግረዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባም ፀሐይ ዳምጠውን ላደረሰችን ዘገባ እናመሰግናለን። አድማጮች፣ አሁን ደግሞ ከጤና ጉዳይ ወደ ምርጫ ነው የምናልፈው። ስድስተኛው አጠቃላይ ሀገራዊ ምርጫ ሂደት ተአማኒ መሆኑን አስተያየታቸውን ለቪኦኤ የሰጡ ምሁራን ገለጹ። ከምርጫው ጋር በተያያዘ ለቪኦኤ አስተያየታቸውን የሰጡት የሕግ ምሁር ሞላልኝ መለሰ ሰላማዊ የፖለቲካ ፉክክርን ከመፍጠር አንጻር በኢትዮጵያ አስቸጋሪ ሁኔታ ውስጥ ባለችበት ወቅትም ቢሆን ምርጫው መካሄዱን ደግፈዋል። ሌላው አስተያየታቸውን የሰጡን የዲፕሎማሲና ዓለም አቀፍ ግንኙነት ምሁር የሆኑት እንዳለ ንጉሴ የዘንድሮውን ምርጫ ከቀድሞቹ ጋር በማነጻጸር እጅግ የተሻለና ለዴሞክራሲ መሰረት የተጣለበት ነው ብለዋል። የምርጫ ስርአቱ መቀየር እንዳለበትም አስተያየታቸውን የሰጡት ምሁራኑ ጠቅላይ ሚኒስትር አብይ በምርጫው የተሸነፉ ተፎካካሪ ፓርቲዎችን በአስፈጻሚ ስፍራዎች ለማካተት የገቡትን ቃል አድንቀዋል። አሁን ላይ ኢትዮጵያ ላለፉት አስርት ዓመታት ካለፈችባቸው በላይ ፈተናዎች እንዳሉባት ገልጸው፣ አዲስ የሚመሰረተው መንግስት እነዚህን ፈተናዎች ለመፍታት ጥንቃቄ የተሞላበት እርምጃ መውሰድ አለበትም ብለዋል። ኬኔዲ አባተ ተጨማሪውን በዘገባው ያሰማናል። ከብዙ ውጣ ውረዶች በኋላ የተካሄደው የስድስተኛው አጠቃላይ ምርጫ አብዛኛው ውጤት በቦርዱ ይፋ መደረጉ ይታወሳል። የብሔራዊ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ውጤቱ በተገለጸበት ወቅት ባደረጉት ንግግር ቦርዱ በገለልተኝነት ተዓማኒ ምርጫ ስለማድረጉ በልበ ሙሉነት ገልጸዋል። በዚህ ጉዳይ ላይ ለቪኦኤ አስተያየታቸውን የሰጡት የህግ ምሁር የሆኑት ሞላልኝ መለሰ በሂደት ላይ የሚገኘውን የለውጥ ጉዞ ከማጠናከርና ሰላማዊ የፖለቲካ ፉክክር ከመፍጠር አንጻር ኢትዮጵያ በአስቸጋሪ ወቅት ውስጥ ባለችበት ወቅትም ቢሆን ምርጫው መካሄዱን ደግፈው ሂደቱም ተአማኒ ስለመሆኑ ማሳያዎች መኖራቸውን ይጠቅሳሉ። ምርጫ ቦርድ ውጤቱን በሚገልጽበት ቀን በተለያየ መልክ በምርጫ ታዛቢነት፣ በምርጫ አስፈጻሚነት የተሳተፉ የተለያዩ አካላት ስለ ሂደቱ የነበራቸውን ሀሳብ እንዲገልጹ በግልጽ ለህዝብ እንዲያሳውቁ በድርስ ሰጥቷቸው የገለጿቸውን ነገሮች ሰምተናል። ከዛም በኋላ ደግሞ እስካሁን የቀረበ ተወዳዳሪ ከነበሩስ ፓርቲዎች ግልጽ የሆነ ተቃውሞ አልሰማንም። ይሄ ሲታይ ቢያንስ ሂደቱ ሙሉ በሙሉ እንደ የጸዳ ነው ባንል እንኳን የተሻለ እና ተቀባይነት ያለው የምርጫ ሂደት ተደርጓል ሚል ግንዛቤ እንድንወስድ የሚያደርግ ነገር ነው። ከምርጫው ጋር በተያያዘ ሌላው አስተያየታቸውን የሰጡን የዲፕሎማሲና ዓለም አቀፍ ግንኙነት ምሁር የሆኑት እንዳለ ንጉሴም እንዲሁ የዘንድሮውን ምርጫ ከቀድሞዎቹ ጋር በማነጻጸር እጅግ የተሻለና ለዲሞክራሲ መሰረት የተጣለበት ነው ይላሉ። የኢትዮጵያ ምርጫ ስንወስደው ወስደው እየበቀደሙን ኢትዮጵያ ዴሞክራሲን ጀምራለች ብሎ መውሰድ ይቻላል፣ ከአሁኑ ምርጫ አንጻር ማለት ነው የምርጫ ቦርድ አሁን ባለው ቁመና የአቅም የተወሰነ የሎጂስቲክ የምናምን ካልሆነ በስተቀር በራሱ በስብእናው ስትወስደው ይፋ በተደረገው የምርጫ ውጤት የብልጽግና ፓርቲ ከጥቂት መቀመጫዎች በስተቀር አብዛኛውን የተወካዮች ምክር ቤት መቀመጫ ማሸነፉ ይታወቃል። የምርጫው ሂደት ተቀባይነት ያለው መሆኑን በመጥቀስ ውጤቱን መቀበል ተገቢ ነው የሚሉት የሕግ ምሁሩ ሞላልኝ መለሰ፣ ይሁንና ውጤቱ የአንድ ፓርቲን የበላይነት የሚያንጸባርቅ መሆኑ እንዳላስደሰታቸው ገልጸው፣ በቀጣይነት ተፎካካሪ የፖለቲካ ፓርቲዎች አደረጃጀታቸውን ፈትሸው ቁጥራቸውን ሊቀንሱ እንደሚገባ እንዲሁም የምርጫ ሥርዓቱም መፈተሽ እንዳለበት ይናገራሉ። የምርጫ ውጤት እንደው ውድድሩ ላይ የሚፈጥረው አሉታዊ ጥላ አለው። ምክንያቱም ውድድር ከሆነ እንደው የትኪያ ሁሉም ተወዳዳሪ ከሆኑት ፓርቲዎች አሸናፊዎቹ የተሰባጠረ እንዲሆን እንድንጠብቅ የሚያደርጉ ነገሮች መፈጠር ነበረበት፣ ግን ስሜት የሚያረካ ሆኖ አላገኘ ነው። ግን ሂደቱ የሁላችንንም ስምምነት ያገኘ የሁላችንን ተቀባይነት ያገኘ በመሆኑ ግን ውጤቱን ሁላችንም በሰላም እንቀበላለን። ተፎካካሪ ፓርቲዎች ግን አደረጃጀታቸውን መፈተሽ፣ መመርመር፣ ማጥናት ቢቻል ቁጥራቸውን መጠን ቀንሰው በጥራት ላይ ተመስርተው አቅማቸውንም አሳድገው እና ተቀራራቢ ሆኖ መቅረብ እንዳለባቸው የሚያሳየው ለዚሁ ፓርቲም ይሄንን አይነት መደር በተቃዋሚ ፓርቲዎች መፍጠር አለበት። የምርጫ ስርዓታችንም መሻሻል አለበት። የምርጫ ስርዓቱን የሚተቹት የዲፕሎማሲና ዓለም አቀፍ ግንኙነት ምሁሩ እንዳለ ንጉሴም ህገ መንግስቱ መሻሻል እንዳለበትና በዚህ ሂደትም የምርጫ ስርዓቱ ሊቀየር እንደሚገባ ገልጸዋል። አሁን ኢትዮጵያ የምትከተለው ያው ህገ መንግስት ላይ ያለ ጉዳይ ስለሆነ ነው እንጂ የምትከተለው የምርጫ ስርዓት አባካይ ነው ማለት አንተ በአንድ ድምፅ ከበለጥክ መንግስት መሰረታል። ብዙ ድምፆች የሚባክኑበት ነው። ይሄ እንደኛ ባለ ብዝሃነት ባለበት ሀገር ውስጥ አይመከርም። አስቡ አሁን እኮ ብዙ ወንበሪ ይዘው ይገቡ ነበር እንደዛ ባይሆን ኖሮ ማለት ነው እነዚህ ተፎካካሪ ፓርቲዎችም ብዙ ወንበር ይዘው ሊገቡ ይችል ነበር። ለኢትዮጵያ ደግሞ እንደዚህ አይነቱ አካታችነት የተሞላበት የምርጫ ስራ ነበር ያስፈልገን፣ የፕሮፖርሽነል የሚባለው ማለት ነው። ስለዚህ ይሄ ህገ መንግስቱ ሲሻሻል አብሮ መሻሻል ያለበት ነው። ምክንያቱም እቺ ሀገር ተጋግዘን ነው ወደፊት መሄድ የምትችለው እንጂ የተወሰነ ብቻ እንደዚህ ያደረግን እያንጠባጠብን ይሄ መሆን የለበትም። ይህ መንግስት ደግሞት ውስጥ አስገብቶ የምርጫ ስርአቱ መቀየር ነው ያለበት ወደ ተመጣጣኝ ስርአቱ። ምንም እንኳን በምርጫ ውጤት መሰረት የህዝብ ተወካዮች ምክር ቤት በአንድ ፓርቲ የበላይነት የሚቀጥል ቢሆንም ጠቅላይ ሚኒስትር አብይ አህመድ የተሸነፉ ተፎካካሪ የፖለቲካ ፓርቲዎችን በአስፈጻሚነት ስፍራዎች ለማሳተፍ የገቡትን ቃል ምሁራኑ በአድናቆት ተመልክተዋል። አዲስ የሚመሰረተው መንግስት የትግራይ ክልልን ጨምሮ ሀገሪቱ ባለፉት አስርት ዓመታት ካሳለፈቻቸው የላቁ በርካታ ውስጣዊና ውጫዊ ፈተናዎች እንደሚጠብቁት የገለጹት የህግ ምሁሩ አቶ ሞላልኝ መንግስት ለእነዚህ ፈተናዎች ጥንቃቄ የተሞላበት ምላሽ መስጠት እንደሚጠበቅበትና ህብረተሰቡም ሁኔታውን ተረድቶ ኃላፊነቱን መወጣት እንዳለበት ገልጸዋል። እርግጥ ማሸነፍ ነው ወይ ለብልጽግና ፓርቲ ለወይንስ ትልቅ እዳ መሸከም ነው የሚለው ነገር መጠየቅ ያስፈልጋል። ብልጽግና ፓርቲ በዚህ መጠን አሸነፈ ስንል የምርጫ ስርዓቱ ላይ ሃምሳ ሲደመር አንድ ስለሆነ አሸናፊነትን የሚገልጸው ብልጽግና ፓርቲ ይህን ያህል ድምጽ ሲያገኝ ድምጻቸው ሊታፈን የሚችሉ አርባ ዘጠኝ ፐርሰንት የሚሆን ደግሞ ሌሎች ሰዎች አሉ። ትንሽ ቁጥር አይደለም ና የነዚህንም ድምፅ የሚዛዳምጥ ስራ መስራትን ይጠበቅበታል። አሁን ከመንግስት تراكيلوس تفضل تراه مني تاندر إيه لا عشان في የሕግ የበላይነት በሌለበት ዴሞክራሲን ማስፈን አይቻልም፣ የሚሉት የዲፕሎማሲና ዓለም አቀፍ ግንኙነት ምሁሩ እንዳለ ንጉሴ በበኩላቸው መንግስት ይህን ጨምሮ በስራ እድል ፈጠራና በሌሎችም ጉዳዮች ላይ የፖለቲካ ፓርቲዎችን ያሳተፈ የመፍትሄ እርምጃ መውሰድ እንዳለበት ነው የሚናገሩት። አንደኛ እንግዲህ ዴሞክራሲ ቀላል ስርዓት አደለ በኋላ መላው ህብረተሰብም ለሀገራዊ ጉዳዮች ቅድሚያ በመስጠት ሀገራዊ ችግሮችን መፍታት ላይ ትኩረቱን ማድረግ እንደሚጠበቅበትም ምሁራኑ ሀሳባቸውን ሰጥተዋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ኬኔዲ አባተን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እንውሰዳችሁ። በዘንድሮው በአውሮፓ ዋንጫ ፍጻሜ ላይ እንግሊዝ በጣሊያን በፍጹም ቅጣት ምት መሸነፏን ተከትሎ ጎል ሳያስቆጥሩ በቀሩ ጥቁር ተጫዋቾች ላይ ያነጣጠሩ የዘረኝነት ጥቃቶች በበይነ መረብ ላይ ተሽጎድጉደዋል። የሳቢና ካስትል ፍራንኮን ዘገባ ሀብታሙ ስዩም ያስደምጠናል። እሁድ ለት በእንግሊዝና ጣሊያን ብሔራዊ ቡድኖች መካከል በዌምብሌይ ስታዲየም የተደረገው የዩሮ 2020 መደምደሚያ ጨዋታ የሁለቱንም ቡድን ደጋፊዎች ስሜት የፈተነ ነበረ። ጨዋታው በተጀመረ በሁለተኛው ደቂቃ እንግሊዞች ጎል ካስቆጠሩ በኋላ ጣሊያናውያኑ ስጋት ገብቷቸው ነበረ። ይህ ስጋት ወደ እንግሊዝ ደጋፊዎች የተሸጋገረው ጣሊያን አቻ የሚያደርጋትን ጎል ከእረፍት መልስ ማስቆጠረዋን ተከትሎ ነው። ቡድኖቹ ሳይሸናነፉ ወደ ተጨማሪ ሰዓት ብሎም ወደ ፍጹም ቅጣት ምት ምዕራፍ በሚያቅኑበት አፍታ ሁሉ የሁለቱም ቡድኖች ሌሎች ደጋፊዎች ሲጨነቁ ሲጠበቡ ቆይተዋል። በደጋፊዎቹ ፊት የተጫወተው የእንግሊዝ ብሔራዊ ቡድን በጨዋታው መጀመሪያ ምዕራፍ ላይ የተሻለ ብቃትን አሳይተዋል። ደጋፊዎችም ቡድናቸው በታሪክ ለመጀመሪያ ጊዜ ዋንጫውን በእንግሊዝ ምድር ያስቀራል ብለው ጠብቀዋል። ጣሊያኖች በበኩላቸው ከ53 ዓመታት በኋላ ዋንጫው ወደ ሮም ይመለሳል ብለው ተስፋ አድርገዋል። የኋላ የኋላ ግን የእንግሊዝ ሶስት ጥቁር ተጫዋቾች ሶስት የፍጹም ቅጣት ምቶችን በመሳታቸው ድል ለጣሊያን ቡድን ሆኗል 3 ለ2 በሆነ አጠቃላይ ውጤት የዘረኝነት ጥቃት ሩምታ በማኅበራዊ መገናኛዎች በመቀጠል ተከፍቷል። በዚህም ምክንያት ትናንት ጠዋት የእንግሊዝ እግር ኳስ ማህበር በተጫዋቾቹ ላይ የተቃጠውን ጥቃት የሚያውግዝ መግለጫ አውጥቷል። በመግለጫው ላይ ማኅበሩ ማናቸውንም አይነት መድሎዎችን እንደሚቃወም፣ በበይነ መረብ ላይ በበረከተው የዘረኝነት ጥቃት እንደተደናገጠና በዚህ ተግባር ላይ የተሳተፉ ሁሉ የቡድኑን ገጽ ከዚህ በኋላ መከተል እንደማይችሉ ይፋ አድርጓል። ጥቃቱ ያነጣጠረባቸው ተጫዋቾችን እንደሚደግፍና ተጠያቂ በሚሆኑት ላይም ከበድ ያለ ቅጣት እንደሚጥል አስታውቋል ማኅበሩ። የቡድናቸው ሽንፈት ምክንያት እሳቸው መሆናቸውን የገለጹት የእንግሊዝ ብሔራዊ ቡድን አሰልጣኝ ጋርዝ ሳውዝጌት ተጫዋቾቻቸውን አሞግሰዋል። የበይነ መረብ ላይ ስድቦችን ደግሞ አውግዘዋል። ተጫዋቾቼ መኩራት አለባቸው። በፈጸሙት ሁሉ በእጅጉ ኮርተዋል ብዬ ማስባለው። አንዳንዶቹ እንዲሸማቀቁ መደረጋቸው በእውነቱ ይቅር የሚባል አይደለም። የእንግሊዝ ብሔራዊ ቡድን በውድድሩ ወቅትና ከውድድሩ በፊት በያዘው የላቀ ጸረ ዘር መድሎ አቋም አድናቆት ተችሮታል። የሀገሪቱ ጠቅላይ ሚኒስትር ቦሪስ ጆንሰን በትዊተር ገጻቸው ላይ ይህ የእንግሊዝ ቡድን በማኅበራዊ መገናኛዎች የዘረኝነት ጥቃት ሊከፈትበት ሳይሆን ጀግና ተብሎ ሊሞገስ ይገባል ብለዋል። ለድርጊቱ ተጠያቂ የሆኑትም ሊያፍሩ እንደሚገባ አክለዋል። የለንደን ፖሊስም ምርመራ ከፍቷል። ትዊተር በበኩሉ ስለ እንግሊዝ ተጫዋቾች የዘረኝነት መልእክቶችን ይዘዋል ያላቸውን ከአንድ ሺህ የሚበልጡ አንቀጾችና ማህደሮችን እንዳገደ አስታውቋል። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የአማርኛ ቋንቋ ስርጭታችንን ነው። ወደ ተከታዩ ዘገባ እንለፍ። አንድ መንግስታዊ ያልሆኑ ድርጅቶች ቡድን ሰሞኑን ባወጣው ሪፖርት የአፍሪካ ኢኮኖሚ በተለይም ከኮቪድ-19 በኋላ ተመልሶ እንዲያድግ ለማድረግ አፍሪካ የበይነ መረብ ተደራሽነትን ማሳደግ ይኖርባታል ብሏል። ተማጓቹ ቡድን እንዳመለከተው በአፍሪካ የበይነ መረብ ግንኙነት ተጠቃሚዎች ቁጥር እየጨመረ ቢሆንም የኢንተርኔት ተጠቃሚው ቁጥር ከአምስቱ አፍሪካውያን መካከል አንዱ ብቻ መሆኑንም አስታውቋል። በአንዳንድ አፍሪካ የአፍሪካ መንግስታት የሚጣለው ከፍተኛ ቀረጥና በተደጋጋሚ እንዲዘጋ የሚደረገው የኢንተርኔት አገልግሎት በበይነ መረብ መስመር ላይ የሚካሄዱ የንግድ አገልግሎቶችን ተስፋ እያስቆረጠ መሆኑ ተመልክቷል። የቪኦኤ ዘጋቢ መሐመድ ዩሱፍ ከናይሮቢ ተከታዩን ዘገባ ልኳል። ደረጀ ደስታ ያቀርበዋል። የበይነ መረብ ወይም የኢንተርኔት ማህበረሰብ ቡድን በዚህ ወር ባወጣው ሪፖርት እንዳመለከተው ባለፉት ስምንት ዓመታት ውስጥ አይኤክስፒ ወይም የአፍሪካ የኢንተርኔት ልውውጥ ተደራሽነት ከ19 ወደ 46 ነጥብ ከፍ ማለቱን አመልክቷል። የአይኤክስፒ መለኪያ የተለያዩ በይነ መረቦች የተለያዩ ተጠቃሚዎችን ልውውጥ ወይም ትራፊክ የሚያስተናግዱበትን የሚያመላክት ሲሆን ከአፍሪካ ስድስት አገሮች ከአንድ ነጥብ አይኤክስፒ በላይ ማስመዝገባቸው ተመልክቷል። የአብዛኞቹ የአፍሪካ አገሮች የኢንተርኔት ትራፊክ የጨመረው ከአስርተ ዓመታት በፊት የልውውጥ መስመራቸውን ከአፍሪካ ውጭ ካሉ አገራት ጋር የዘረጉ በመሆኑም እንደሆነ አስታውቋል። መንግስታዊ ድርጅት ያልሆነው የኢንተርኔት ማህበረሰብ የአፍሪካ ቀጠና ምክትል ፕሬዚደንት የሆኑት ዳዊት በቀለ የኢንተርኔት አጠቃቀምና ልማትን ለማጎልበት የሚሰሩ ናቸው። እሳቸው እንደሚሉት አፍሪካውያን የኢንተርኔት ተደራሽነትን እዚያው አፍሪካ ውስጥ ባሉት ተጠቃሚዎች መካከል በሚያደርጉት ልውውጥ እያሳደጉት ነው። ባይ ዲቨሎፒንግ ኢንተርኔት ኤክስቼንጅ ፖይንት ዊዝኢን አፍሪካ ዊ ሃቭ ሊሚትድ ዲስ ካይንድ ኦፍ አንነሰሰሪ አፍሪካ ውስጥ ያለውን የኢንተርኔት ልውውጥ በማሳደግ ከአፍሪካ ውጭ የሚደረገውን የኢንተርኔት ስምሪት ጉዞዎችን ብዛት ገድበናል። ይህንንም በማድረግ የልውውጥ መስመሩ ወደ አፍሪካ እንዲመለስ ማድረግ እንችላለን። ይህ የአፍሪካ ተጠቃሚዎች ተሞክሮን ለማሻሻል የኢንተርኔቱን ፍጥነትና ቅልጥፍና ለማሳደግ፣ እንዲሁም የግንኙነት ወጪ ለመቀነስ ይረዳል። መሰረቱን ዋሽንግተን ያደረገው ቡድን የአፍሪካን የውስጥ ለውስጥ ልውውጥ በማሳደግ 80 ከመቶ የሚሆነውን ትራፊክና ልውውጥ በአህጉሪት ውስጥ እንዲሆን የማድረግ ግብ እንዳለው ይገልጻል። የኢንፎርሜሽን ቴክኖሎጂ ባለሙያ የሆኑት ማይክል ኔተጌካ እንደሚሉት በህዝብ ዘንድ ያለው ፍላጎትና ጥያቄ የአፍሪካ መንግስታት የኢንተርኔት አገልግሎትን እንዲያሳድጉ እየገፋፋቸው ነው። there are quite a number of young people and therefore their affinity or drive for ከወጣቱ ትውልድ መሸሽ አንችልም። ቁጥራቸው እጅግ በርካታ የሆኑ ወጣቶች አሉ። ለኢንተርኔትና ለዘመናዊ ቴክኖሎጂ ያላቸው ፍቅርና ተነሳሽነት ከወላጆቻችን እጅግ የላቀ ነው። ቴክኖሎጂን ከምንም ነገር በላይ መጠቀም ይቀናቸዋል። በመጨረሻም ሌላ የሚጨምረው ነገር በተለይ ለሞባይል ቴክኖሎጂ ደግሞ ያለው ፍቅር እጅግ ከፍተኛና ወሳኝ መሆኑን ነው። ትንሽ በዚያ ያለ ቁጥር ያላቸው በአንጻራዊነት እጅግ ርካሽ የሆኑ የኢንተርኔት አገልግሎትን ጨምረው ሊሰጡ የሚችሉ ስልኮች ገበያው ላይ ያሉ፣ እነሱ ምን ያክል በርካታ ሰዎች ኢንተርኔትን መጠቀም እንደሚችሉ የሚያሳዩና ትልቅ ተጽዕኖ ሊያሳድሩ የሚችሉ ናቸው። እንደ አውሮፓ አቆጣጠር በ2020 ኢንተርናሽናል ፋውንዴሽን ኮርፖሬሽን የተባለው ዓለም አቀፍ ተቋም ባደረገው ጥናት እንዳመለከተው አፍሪካ ኢንተርኔትን በመጠቀም ብቻ ወደ ኢኮኖሚዋ 180 ቢሊዮን ዶላር ልታስገባ ትችላለች። ይሁን እንጂ ግን አንዳንድ መንግስታት የዲጂታል ግንኙነትን ለመቆጣጠር ሲሉ የማህበራዊ ትስስር ገጾችንና መድረኮችን እየዘጉ በኢንተርኔት ተጠቃሚዎችም ላይ ከፍተኛ ቀረጥ እየጣሉ ነው። የኢንተርኔት ክፍያን በማመቻቸት የንግድ ዘርፍ ስራ ላይ የተሰማራው የናይጄሪያው ኩባንያ የሲርቤት ስራ አስፈጻሚ የሆኑት አሞኒ ኮላንዴ ኢንተርኔትን ለመቆጣጠር የሚሰራ መንግስት የንግዱን ዘርፍ ወደ ኋላ ይጎትተዋል ይላሉ። It has been a way where we'll be driven backward instead of moving forward. Right, we are supposed to actually encourage access. We're supposed to encourage collaboration and free. Yeah, what if it's in the Ramadan It's a ban. What do I mean? Good to the I can't know. My brother thought በዚያ ላይ የንግድ ሰዎች ምርቶቻቸውን በበይነ መረቡ መስመር ላይ የሚያውሉ ከሆነ እነዚያ መስመሮች በተዘጉ ወይም በተቋረጡ ቁጥር ገበያው ባለመኖሩ ወደ እነዚያ መስመሮች የሚያደርሱ መንገዶችም አብረው ይቋረጣሉ። በበይነ መረቡ ላይ ገቢ የሚያገኙ ወገኖች ሊያገኙ የሚችሉት ነገር ባለመኖሩ በመስመሩ ላይ የሉም። በዚህ የተነሳ እኛም ትልቅ ገቢ እያጣን ነው። በአፍሪካ የተባበሩት መንግስታት ኢኮኖሚክ ኮሚሽን እንደሚለው በአፍሪካ የኢንተርኔት አገልግሎት የሚያገኘው ሀያ ከመቶ የሚሆነው ህዝብ ብቻ ነው። የኢንተርኔት ማህበረሰብ አባላት ቡድንም የአፍሪካ መንግስታት የኢንተርኔት ተደራሽነትን አብዛኛው ህዝብ ይኖርበታል ወደሚባለው ወደ ገጠር አካባቢዎች ለማዳረስ የመሰረት ልማቶችን እንዲያስፋፉ ግፊት እያደረጉ መሆኑ ተመልክተዋል። ዘጋቢዎቻችንን እናመሰግናለን። አድማጮች በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ ሲተላለፍላችሁ የቆየውን የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ነው ስትከታተሉ የቆያችሁት። ዝግጅታችንን ወደ ማጠናቀቁ ላይ እንገኛለን። ከዛ በፊት ግን ከዚህ ቀደም በዘገባዎቹ መለስካቸው አመሀ ከአዲስ አበባ እያለ ዘገባ ሲያስደምጠን የቆየው ዘጋቢያችን ለሃያ አመት ያህል ከአዲስ አበባ ዘገባ አጠናቅሯል። አሁን ደግሞ መለስካቸው አምሀ ከዋሽንግተን ዲሲ ልንል እዚህ ስቱዲዮ መጥቶ የአሜሪካ ድምጽን ስቱዲዮ ገብኝቶ በስቱዲዮ ይገኛል። መለስካቸው እንኳን ወደ ዋሽንግተን ዲሲ ስቱዲዮ በሰላም መጣ። እንኳን ደናቆያቸው እላለሁ እኔም። እንግዲህ የመጣኸው ለጉብኝት ነው? ለስራ ነው? ለምንድን ነው? ምን ያህል ጊዜ ስቆየህ? እንዴት ሳገኘህ? ዋሽንግተን ዲሲ የመጣሁት በግል ጉዳይ በቤተሰብ ጉዳይ ነው። ዋሽንግተንን እና አካባቢዋን አንዳንድ ከተሞች ተመልክቻለሁ። ይህን ያህል ግን አውቃለሁ የሚለው እምለው ብዙ አካባቢ የለም ከምኖርበት አካባቢ በስተቀር። እና ስቱዲዮዎቹን ማየሁት ወይም ስቱዲዮችንና ማየሁት በአይን አይቼው አላውቅም። ለዚህ ሁሉ ዓመታት ሰራ በጣም ግሩም አደረጃጀት ያለው ጥሩ ስቱዲዮ ነው። የሚገርመው በአጋጣሚ የመጣሁበት ጊዜ ያው የኮቪድ አስራ ዘጠኝ ወረርሽኝ ባለበት ጊዜ በመሆኑ ና ብዙ ሰዎች የሉም ጠረጴዛና ወንበሮች ብቻ ነው የማየው ቴሌቪዥኖች ወይንም ስክሪኖች ብቻ ነው የምመለከተው ግን በጣም ይህ ሁሉ ሰው ቢኖር እንዴት ያለ ህይወት በእንቅስቃሴ ላይ የምትታይበት አካባቢ እንደሚሆን እገምታለሁ። አዎ እንግዲህ በግማሽ ሙሉ በሙሉ አልተመለስንም ወደ ስቱዲዮ፣ በግማሽ በተመለስንበት ነው የመጣኸው። አዲስ አበባ ሆነ እንግዲህ መለስካቸው ይህንን ሪፖርት ላክልን፣ መለስካቸው አድርሱልን እያልን፣ በተለይ ደግሞ እናንተ በነበራችሁበት ጊዜ እስክንድርና አንተ ብቻ ናችሁ ለረጅም ጊዜ የቆያችሁት፣ ብዙ እንዳሁኑ በየቦታው ዘጋቢዎቻችን አልነበሩም እና አሁን ስትመጣ አጭር ነው ከመጣህ፣ እንደውም አንድ ሰዓት ቢሆንህ ነው እዚህ ግቢ፣ እዚህ ስቱዲዮ አካባቢ ና እንዲሁ። ምን ይመስላል? ግምገማ እንዲህ ነበር እንዴ? ሁኔታው በአእምሮ ስታመሳሰለው ምን ተገናኘልህ? ብዙ የምጠብቀው ነገር ነው ምክንያቱም የሬዲዮ እና የቴሌቪዥን እንዲሁም የጋዜጠኝነት ስራ በአብዛኛው ሩጫ ያለበት ነው። ይሄ ዴድላይን ማለት ያንን ማክበር ግዴታ ነው፣ ግን ሁልጊዜ አይሳካም። ሩጫው እዚህም አየሁት ተመለከትኩት እና አንዳንድ ጊዜ ይሄ ሩጫ ከሌለ ጋዜጠኝነትም ነፍስ ያለው አይመስልም በእውነቱ ይሁንና ስራን በጊዜና በወቅቱ መጨረስ እንዴት አስፈላጊ እንደሆነም ተመልክቻለሁ። አሁን እዚህ ላይ እንደው መለስካቸው፣ ያለን ሰዓት ስለሚገድብን ጥቂት ደቂቃ እንደው ስለቀረን፣ መቼ ነው የምትመለሰው ኢትዮጵያስ? ሄደህ ለአድማጮቻችን ምን እንጠብቅ? እንግዲህ ያው በቅርብ ጊዜ እመለሳለሁ። በጣም አጭር ቀናት ተመልሼ ወደ ስራ ይገባለሁ፣ እንደተለመደው የኢትዮጵያን ሕዝብ ለማገልገል አሁንም ውሳኔ አለኝ። እሺ፣ በጣም እናመሰግናለን። በሌላ ሰፋ ባለ ቃለ ምልልስ ደግሞ እንደምና እንደምንመለስ ተስፋ አደርጋለሁ። ዛሬ እንግዲህ ጽዮን ግርማ ከዋሽንግተን ዲሲ ብቻ ብዬ አይደለም የምሰናበተው መለስካቸው አማ ከአዲስ አበባ አብሮን አምሽቶ አብሮን ቆይቷል። የተከበራቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራሙ ዋና አዘጋጅ ሰለሞን አባትና በሁሉም ስፍራ ባሉ መላ ባልደረቦቻችን ስንሰናበታችኋለሁ። ንጉሱ ታምሬ ስርጭቱን በማቀናበር አብሮን ነበር። የጥላሁን ገሰሰን ዜማ ከታች ሲያጫወት ይሰማኛል። በሱ ዜማ እኔ ተሰናበታችኋለሁ። በኛ በኩል ፕሮግራማችንን አጠናቀናል። በነገው ምሽት እንገናኛለን። ሰላም፣ በደህና እደሩ።

Wow. Oh.